ትንቢተ ኢሳይያስ ምዕራፍ አርባ አራት አሁንም ባሪያዬ ያዕቆብ የመረጥሁህም እስራኤል ሆይ ስማ፣ የፈጠረህ ከማኅፀንም የሠራህ የሚረዳህም እግዚአብሔር እንዲህ ይላል። ባሪያ ያዕቆብ የመረጥሁህም ይሽሩን ሆይ አትፍራ። በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፍስሳለሁና መንፈሴን በዘርህ ላይ በረከቴንም በልጆችህ ላይ አፈስሳለሁ። በፈሳሾችም አጠገብ እንደሚበቅሉ እንደ አኻያ ዛፎች በሣር መካከል ይበቅላሉ። ይህ እኔ እግዚአብሔር ነኝ፣ ያም በያዕቆብ ስም ይጠራል። ይህም እኔ የእግዚአብሔር ነኝ ብሎ በእጁ ይጽፋል፣ በእስራኤልም የቁልምጫ ስም ይጠራል። የእስራኤል ንጉሥ እግዚአብሔር፣ የሚበይም የሠራዊት ጌታ እግዚአብሔር እንዲህ ይላል እኔ ፊተኛ ነኝ እኔም ኋለኛ ነኝ። ከእኔ ሌላም አምላክ የለም። እንደ እኔ ያለ ማን ነው? ይነሳና፣ ይጥራ፣ ይናገርም። ከጥንት የፈጠርሁትን አሕዛብ ያዘጋጅልኝ፣ የሚመጣውም ነገር ሳይደርስ ይንገሩኝ። አትፍሩ፣ አትደንግጡም። ከጥንት ጀምሬ አልነገርኋችሁምን? ምስቴክ ከጥንቱ ጀምሬ አልነገርኋችሁምን? ወይስ አላሳየኋችሁምን? እናንተ ምስክሮቼ ናችሁ። ከእኔ ሌላ አምላክ አለን? አምባ የለም። ማንንም አላውቅም። የተቀረጸውን ምስል የሚሠሩ ሁሉ ከንቱዎች ናቸው። የወደዱትም ነገር አይረባቸውም። ምስክሮቻቸውም አያዩምና አያውቁም፣ ስለዚህ ያፍራሉ። አምላክን የሠራ ወይስ ለምንም የማይረባ ምስልን የቀረጸ ማን ነው? እነሆ ባልንጀሮቹ ሁሉ ያፍራሉ። ሠራተኞቹም ከሰዎች ወገን ናቸው። ሁላቸው ተሰብስበው ይቁሙ፣ ይፈራሉ፣ በአንድነትም ያፍራሉ። ብረት ሠሪ መጥረቢያውን ይሠራል፣ በፍምም ውስጥ ያደርገዋል፣ በመዶሻም መትቶ ቅርጽ ይሰጠዋል፣ በክንዱም ኃይል ይሠራዋል። እርሱም ይራባል፣ ይደክምማል፣ ውኃም አይጠጣም፣ ይታክትማል። ጠራቢውም ገመድ ይዘረጋል፣ በበረቅም ያመለክተዋል፣ በመቅረጫም ይቀርጸዋል በመለኪያም ይለካዋል። በቤትም ውስጥ ይቀመጥ ዘንድ በሰው አምሳልና በሰው ውበት ያስመስለዋል። የዝግባን ዛፎች ይቈርጣል፣ የዞጲንና የኮምበልን ዛፍ ይመርጣል። ከዱር ዛፎችም መካከል ይጠነክር ዘንድ ይተወዋል። የጥድንም ዛፍ ይተክላል፣ ዝናብም ያበቅለዋል። ለሰውም ማገዶ ይሆናል፣ ከእርሱም ወስዶ ይሞቃል። አንድዶም እንጀራ ይጋግርበታል። ከእርሱም አምላክ አብጅቶ ይሰግድለታል። የተቀረጸውንም ምስል ሠርቶ በእርሱ ፊት ይንበረከካል። ግማሹን በእሳት ያቃጥላል። በዚያ በግማሹ ሥጋ ይበላል። ሥጋም ይጠብስበትና ይጠግባል። ይሞቃልና፣ እሰይ ሞቅሁ፣ እሳቱን አይቻለሁ ይላል። የቀረውንም እንጨት አምላክ አድርጎ ምስል ይቀርጽበታል። በፊቱም ተጐንብሶ ይሰግዳል። ወደ እርሱም እየጸለየ አምላኬ ነህና አድነኝ ይላል። አያውቁም አያስቡም፣ እንዳያዩ ዓይኖቻቸውን፣ እንዳያስተውሉ ልቦቻቸውን ጨፍነዋል። በልቡም ማንም አያስብም፣ ግማሿን በእሳት አቃጥያለሁ፣ በፍሟም ላይ እንጀራን ጋግሬአለሁ፣ ሥጋም ጠብሼ በልቻለሁ። የቀረውንም አስጸያፊ ነገር አድርጋለሁን ለዛፍስ ግንድ እሰግዳለሁን እንዲልም ዕውቀትና ማስተዋል የለውም። አመድ ይበላል፣ የተታለለ ልብ አስቶታል። ነፍሱን ለማዳን አይችልም፣ ወይም በቀኝ እጄ ሐሰት አለ አይልም። ያዕቆብ ሆይ፣ አንተም እስራኤል ባሪያዬ ነህና ይህን አስብ። እኔ ሠርቼሃለሁ፣ አንተም ባሪያዬ ነህ። እስራኤል ሆይ፣ በእኔ ዘንድ ያልተረሳ ትሆናለህ። መተላለፍህን እንደ ደመና ኃጢአትህንም እንደ ጭጋግ ደምስሼአለሁ። ተቤዥቼሃለሁና ወደ እኔ ተመለስ። ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ፣ እግዚአብሔር ያዕቆብን ተቤዥቶአልና በእስራኤልም ዘንድ ይከበራልና አንተ የምድር ጥልቅ ሆይ ጩኽ፣ እናንተም ተራሮች፣ አንተም ዱር፣ በአንተም ላይ ዛፍ ሁሉ እልል በሉ ከማኅፀን የሠራህ የሚቤዥህ እግዚአብሔር እንዲህ ይላል፥ ሁሉን የፈጠርሁ ሰማያትን ለብቻ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ። ከእኔ ጋር ማን ነበረ? የሐሰተኞችን ምልክት ከንቱ አደርጋለሁ፣ ሟርተኞችንም አሳብዳለሁ፣ ጥበበኞችንም ወደ ኋላ አመልሳለሁ፣ እውቀታቸውንም ስንፍና አደርጋለሁ። የባሪያዬን ቃል አጸናለሁ፣ የመልእክተኞቼንም ምክር እፈጽማለሁ። ኢየሩሳሌምን የሰው መኖሪያ ትሆኛለሽ የይሁዳንም ከተሞች ትታነጻላችሁ ፍርስራሾቻችሁንም አቆማለሁ እላለሁ። ቀላዩንም ደረቅ ሁን፣ ፈሳሹንም አድርቃለሁ እላለሁ። ቂሮስንም እርሱ እረኛዬ ነው እርሱም ኢየሩሳሌምን ትታነጽያለሽ፣ ቤተ መቅደስም ይመሠረታል ብሎ ፈቃዴን ሁሉ ይፈጽማል እላለሁ።